በወርሃ ህዳር ልዩ ትኩረት ለስኳር ሕመም። ቀደም ሲል እንዳልነው ወርሃ ህዳር በዓለም ዙሪያ ለስኳር ሕመም ልዩ ትኩረት የሚሰጥበት በመሆኑ አሉላ ከአንድ ሙያተኛ ጋር በጉዳዩ ይወያያል። ለአሉላ ዝግጅት መነሻ የሆነውም ዲያቤቲስ በመባል የሚታወቀው ሕመም አዲስ ጥናት ለመፈተሽ ነው እና አሉላ እንግዳውን እባክዎ እስቲ እራሱን ከአድማጭ ጋር ያስተዋውቁልኝ ብሎ ነው የጀመረው ውይይቱ። አመሰግናለሁ አሉላ። ኤልያስ ሰይድ ሲራጅ እባላለሁ የህክምና ፕሮፌሰር ነኝ። የስኳርና የኤንዶክሪኖሎጂ የምንለው ስፔሻሊስት ነኝ በኢስተርን ቨርጂኒያ ሜዲካል ስኩል የህክምና ትምህርት ቤቱ ውስጥ የስኳር ህክምና ክፍል ሀላፊ ነኝ የኤንዶክሪኖሎጂ ዲፓርትመንትም ሀላፊ ነኝ አመሰግናለሁ ዶክተር ኤልያስ ይሄ የምንነጋገርበት የስኳር ህመም ይበልጥ እያሳሰበ ሄደ እንጂ የቀለለ ችግር አደለምና የኢትዮጵያንና የአህጉሩን አፍሪቃን የስኳር ህመም ይዞታ የሚመለከት እርስዎም የተሳተፉበት የቅርብ ጊዜ ጥናት በታዋቂው ሳይንስ መጽሔት ላይ ለህትመት በቅቷል ወደ ዝርዝሩ ከመግባታችን በፊት በልማድ የስኳር ህመም ብለን የምንጠራው ይሄ በሽታ አይነት ለመሆኑ የቱን ያህል አሳሳቢ ሆነዋል ጠቅላላውን ሁኔታ ከማየት ብንደረደር። እሺ፣ አመሰግናለሁ። አሉላ እንዳልከው የስኳር ህግ በሽታ በአሁኑ ጊዜ አለም ውስጥ ጸጥ ያለ ወረርሽኝ ነው የሚባለው ኳይት ኤፒደሚክ እንለዋለን በእንግሊዝኛ። በአለም ደረጃ አይተህ እንደሆነ በአሁኑ ጊዜ ከአራት መቶ ሚሊዮን በላይ ሰዎች ስኳር በሽታ አላቸው። በተጨማሪ ደግሞ ሶስት መቶ ሃምሳ ሚሊዮን የሚሆኑ ሰዎች ቅድመ ስኳር ወይም ወደ ስኳር የተጠጋ አላቸው። ይሄ በጣም በጣም ትልቅ ቁጥር ነው። ይሄ እንግዲህ የአለም የስኳር ማህበር የሚባል ማህበር አለ፣ እሱ ያወጣው ሳይንሳዊ የሆነ ግመታ። ወደ አፍሪካ ስንመጣ ወደ አስራ ስድስት ሚሊዮን የሚሆኑ ሰዎች ስኳር አላቸው ተብሎ ይገመታል። ወደ ኢትዮጵያ ደግሞ ስንመጣ የተለያዩ ግመታዎች አሉ። አንዱ ይሄ ያልኩ የአለም ስኳር ማህበር ግመታ ነው። በሱ አገማመት ኢትዮጵያ ውስጥ ከአምስት መቶኛ በላይ ከመቶ ሰው አምስቱ ስኳር በሽታ አለው የሚል ግምት ነው ያለው። በተጨማሪ ደግሞ ከመቶ አስራ አምስት ሰው ቅድመ ስኳር አለው ወደ ስኳር በጣም ተጠግቷል። እና እነኚህን ሁለቱን ብትጨምር ከመቶ ሀያ ሰው ወይም ስኳር ወይም ቅድመ ስኳር አለው ማለት ነው። የሚገርምህ ነገር እንግዲህ ይሄ ግምት የወጣው ባለፈው አመት ነው በሱ ግምት ኢትዮጵያ ውስጥ ከሁለት ነጥብ አምስት ሚሊዮን በላይ የስኳር በሽታ ህሙማን አሉ ተብሎ ይገመታል በዚህ እንግዲህ አፍሪካ ውስጥ የመጀመሪያው ማለት ነው በብዛት ኢትዮጵያ ትልቅ አገር እንደመሆኗ አምስት ከመቶ ከተጠቃ ብዙ ሰው ነው የሚሆነው ማለት ነው ከአራት ሰዎች ሶስቱ ስኳር እንዳለባቸው ላያውቁት ይችላሉ ካለባቸው አራት ሰዎች ሶስቱ መኖሩን እንኳን አያውቁ ላያውቁት ይችላሉ። በጣም ቀለል ያለ ከመሆኑ ጋር ተያይዞ ምልክትም ስለማይሰጥ እንግዲህ በአፍሪካ እና በኢትዮጵያ ግምት ነው። አሜሪካ ውስጥ ራሱ ከሶስት ሰዎች አንዱ ስኳር እንዳለው አያውቀውም። ጸጥ ያለ በሽታ ስለሆነ ማለት ነው እና በጣም ትልቅ ችግር ነው። በገንዘብም ካየኸው ዓለም ውስጥ በአመት ከሰባት መቶ ቢሊዮን በላይ ብር ኪሳራ ይመጣል ኢኮኖሚ ላይ በስኳር በሽታ ምክንያት ለሕክምና የሚያወጣውንም ጨምረህ እንደገና ደግሞ ሰዎች ሲታመሙ ለህብረተሰብ የሚያገለግሉትን ስራም ጀምሮ መስራት አይችሉም። እሱም የኢኮኖሚ ጫና ያመጣል። መልካም ዶክተር ኤልያስ የሚያሳስቡ ቁጥሮችን የሰጡን፣ የሚያሳስቡ ብቻ ሳይሆን የተለየ ትኩረት የሚሹ መሆናቸውን ያመላክታል የሙያ ጓደኞቹ ጋር ሀሳብ የምትቀባበሉበት መድረክ ላይ አንድ የሙያ ሀጋሮ እጅግ አስፈላጊ ነገር ግን አሳሳቢነቱ የጎላ መረጃ ይሉታል። ይህንኑ ቀደም ብለን የጠቀስነውን ጥናት ብዙም የምናውቀው የሚመስለን ነገር ግን ብናውቀውም የጉዳዩን አሳሳቢነት ያህል ያላሰጋን ይመስላልና በየቀኑ ለዚህም የሚጋለጡ ሰዎች ቁጥር መጨመር ለመሆኑ አንድ ሰው ምን ሲሆን ነው ለስኳር በሽታ ወይም ህመም ተጋልጧል የሚባለው? መቼስ ነው ቅድመ ስኳር የሚባለው ሁኔታ የሚከሰተው? እንግዲህ የስኳርና ቅድመ ስኳር የሚሉት የስኳርን መጠን በመለካት ነው የሚታወቀው። ካልተለካ ያው ግምት ይኖራል፣ ሐኪሞች የሚገምቱት ግምት ነገር ግን በሚያረጋግጥ መልኩ ማወቅ አይቻልም እና ስኳር የምንለው ምግብ ሳንበላ ለስምንት ሰዓት ስኳራችን ሲለካ ከመቶ ሀያ ስድስት በላይ ሲሆን ስኳር እንለዋለን። ምግብ ሳንበላ ቁጥሩ ከመቶ እስከ መቶ ሀያ አምስት ባለው ከሆነ ደግሞ ቅድመ ስኳር እንለዋለን። እነኚህን ነገሮች የሚያመጡት የተለያዩ ነገሮች አሉ። አንዱ የአመጋገብ ስልት ጋር ተያይዞ የሚመጣ ነው። በተለይ በተለይ ደግሞ ቅባትነትና ስኳርነት ያላቸው ምግቦች ክብደትን የመጨመር ነገር ያመጣሉ እና ክብደቱ እየጨመረ ሲሄድ ነው ቅድመ ስኳርና ስኳር የሚመጡት። በተጨማሪ ደግሞ የእንቅስቃሴ አለመኖር ሲጨመርበት ስኳሩ ወይም ቅድመ ስኳሩ የመምጣት ሁኔታ ያሳያል ማለት ነው እና የሚቀርመው ነገር ብዙ ሰው ምልክትም የለውም፣ ሲይዘው ሐኪም ጋር ሄዶ ነው የሚገኘው። ስለዚህ በተለይ የመካከለኛ እድሜ የደረሱ ሰዎች ከአርባ አመት በላይ ያሉ ሐኪም ጋር ሲሄዱ ስኳራቸውን መለካት አለባቸው። ጸጥ ብሎ ሊመጣ ስለሚችል ማለት ነው። ብሶ ከመጣ ግን አንዳንዴ ምልክቶች ይሰጣል። ብዙ ውሃ የመጠጣት ብዙ ሽንት የመሽናት ክብደት ቶሎ ብሎ የመቀነስ የመሳሰሉ ነገሮች ይዞ ይመጣል እና ይሄ ነው እንግዲህ የቅድመ ስኳር እና የስኳር ሁኔታ የጸጥታ ወረርሽኝ ብለውታል። ድምጽ አልባ ወረርሽኝ እንበለው። እጅግ የከፋ ጣጣ የማስከተሉን ያህል ጉዳቱ ቀደም ብለው የገለጹትን በዓለም ደረጃ እስከ ሰባት መቶ ቢሊዮን ዶላር ሊያስወጣ የሚችል የአሜሪካን አጠቃላይ ህዝብ ቁጥር ሶስት መቶ ሚሊዮን የሚደርስ ለስኳር የተጋለጡ ህዝቦች የሚኖሩበት ዓለም ነው እና እስኪ በአንድ ተራ ሰው ህይወት ውስጥ ሊያደርስ የሚችለውን ጉዳት እንመልከት። አገር እና የጤና ጥበቃ ፖሊሲን አሰራሮችን ሊቀይር የሚችለውን ሁሉ በርቀት መመልከት እንችላለን። አንድ ሰው ለስኳር መጋለጡ በህክምና ከተረጋገጠ በኋላ ምን ይመጣበታል? ምንድን ነው የሚከተለው? ከባድ በሽታ መሆኑን ሁሉም ሰው ሊያውቅ ይችላል። አ ጥሩ ጥያቄ ነው። ስኳር በተለይ ጠንከር ብሎ ከመጣ ምልክቶች ያሳያል። ምልክቶቹ ቅድም እንደነገርኩ ብዙ ውሃ የመጠጣት ብዙ የመሽናት ክብደት ቶሎ ብሎ የመቀነስ አይነት ነገር ምልክቶች ያሳያል። ቀለል ብሎ ሲመጣ ግን ምልክት አያሳይም። ለረዥም ጊዜ ምን ያህል ሊቆይ ይችላል ሳይታወቅ ሊቀር መሀል ከአምስት አመት በላይም ሊቆይ ይችላል። ዝቅ ብሎ እንግዲህ በሳይንሳዊ በሆኑ ጥናቶች የታየ ነው። ስለዚህ ለዛ ነው ሰዎቹ ከአርባ አመት እና በላይ ሲሆናቸው በየአመቱ መለካት አለባቸው የምንለው ጸጥ ብሎ ሊኖር ስለሚችል። እንግዲህ ከዛ በኋላ ያው ስኳሩ ከመጣ በኋላ ህክምና መደረግ አለበት። ለምንድን ነው ህክምና የምናደርገው ካልከኝ የስኳር ከፍ ማለት ብዙ የተለያዩ ነገሮች ችግሮችን ይዞ ይመጣል። በአጭሩ በእንግሊዝኛ ያው አኪዩት እንለዋለን። በአጣዳፊ ሁኔታ ራስን የመሳት ሁኔታ ተፈጥሮ በአጣዳፊ ሕክምና የሚካሄድበት ሁኔታ ሊፈጠር ይችላል። ሕክምና ካልተደረገ ቀስ ብሎ ደግሞ ጊዜ ወስዶ ወይንም ደግሞ ክሮኒክ የምንለው በእንግሊዝኛ ብዙ ነገሮች ያጠቃል። ዓይን አንደኛው ዋና ነው። አለማየት ድረስ ማምጣት የሚችል ነገር ነው። ኩላሊትን ያጠቃል። ደግሞ ሄዶ ሄዶ ኩላሊት መተካት የሚያስፈልግበት ሁኔታ ሊቆም ይችላል። ሶስተኛ ደግሞ በተለይ እግር ላይ ያሉ ነርቮች ይጠቁና እግር ላይ ቁስል ቁስሉ ደግሞ ብሶ ብሶ የእግርን መቆረጥ ሊያመጣ የሚችል ነገር ያመጣል። ሌላ ደግሞ የልብ በሽታ ስኳር በሽታ ያላቸው ሰዎች ለልብ በሽታ ወይንም ደግሞ የጭንቅላት ደም ስርጭት መበላሸት ወይም ደግሞ ስትሮክ የምንለው በእንግሊዝኛ የመሳሰሉ ነገሮች በሙሉ ከስኳር ጋር የመያያዝ ባህሪ ያላቸው። ስለዚህ ስኳር ያው በጊዜ ሕክምና ካልተካሄደ በቁጥጥር ካላዋል ነው ሄዶ ሄዶ እነኝህን የመሳሰሉ ችግሮች ማምጣት ይችላል። ፕሮፌሰር ኤልያስ ቀደም ብሎ አሀዞችን ሲነግሩን ለቅድመ ስኳር ህመም የተጋለጠውን ህዝብ ቁጥር ጨምሮ ከስኳር ጋር በተያያዘ አምስት በመቶ በቀጥታ ለስኳር የተጋለጡ ሰዎች እንደመሆናቸው ሀያ በመቶ ከህብረተሰቡ አንድ አምስተኛውን የሚመለከት የህመም ጉዳይ ሊሰጠው የሚገባ ትኩረት አሳሳቢነቱ ግልጽ የመሆኑን ያህል እንዴት ነው ይሄ ቁጥር በአንድ ጊዜ የተደረሰበት? ከዚህ ቀደም ከበረን ያኗኗር ዘይቤ በመለወጡ ከዚህ ቀደም የተሰሩት ጥናቶች በበቂ ደረጃ አለማሳየት ቆይታቸው ምንድን ነው የሚታዩት እንዲህ የገዘፈ ቁጥር ለመከሰቱ